የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። መስታወት አድራጋውም እዚህ ጋቢና አብራኝ ከጎኔ ቁጭ ብላለች። ሰላም እንደምናመሻችሁ። በምሽቱ ዝግጅት በኢትዮጵያ የተከሰተው ድርቅ በሚሊዮኖች የሚቆጠሩ ህፃናትን ህይወት አደጋ ላይ መጣሉን የህፃናት አድን ድርጅት ገለጸ። And what we're urging now, the international community, is to come forward. እያሳሰብን ያለነው ዓለም አቀፉ ማህበረሰብ ፈጥኖ እንዲደርስ ነው። በአሁኑ ወቅት መንግስቱ የሚችለውን ሁሉ ለማድረግ እየጣረ ነው። የአየር ንብረት መዛባት ያስከተለው ኤልኒኞ ድርቅ ብቻ ሳይሆን ጎርፍም እያመጣ ነው። በሳምንቱ መጨረሻ በሞያሌ ከተማና አካባቢዋ የጣለ ዝናብ በሰው ሕይወትና በንብረት ላይ ጉዳት አድርሷል። ከሜጋ ሞያሌ የሚወስደውን መንገድ እየሠራ ያለው የህንዱ ጄምሲ ካምፓኒ የአካባቢውን ወንዝ ይፈስበት የነበረውን መንገድ በመዝጋቱ ወንዙ ወደ ኋላ ወደ እኛ ተመለሰ። በዚህ ምክንያትም ወደ 250 ቤቶች በተከሰተው የጎርፍ መጥለቅለቅ ተወስደውብናል። በሌላ ዘገባችን አንድ የአይን እይታ ችግር ያለበት ወጣት ለችግሩ የቴክኖሎጂ መፍትሄ አበጅቷል። እናስተዋውቃችኋለን ቲንክ አንድ ዙም፣ እጆቻችን ነጻ ሆነው ሩቅና ደቃቅ ነገሮችን በቅርበት ለመመልከት እንድንችል ይረዳናል። የሳምንቱ የስቱዲዮ እንግዳችን ደግሞ ዘሪቱ ከበደ ናት። ዛሬ ስለ ግል ኑሯ ታካፍለናለች። ያው ከሚገባኝ በላይ በጣም ቆንጂዬና ደስ የሚሉ ብርት ብርት ያሉ ልጆች አሉኝ። ባሌም በጣም ጥሩ አባት ነው። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ፣ የጋቢና ቪኦኤ አድማጮች፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። ብሩንዲ ውስጥ ትናንት ሰኞ ማታ ታጣቂዎች በገበያ ውስጥ በከፈቱት ተኩስ ቢያንስ አምስት ሰዎች ተገድለው ሌሎች ስድስት ሰዎች መቁሰላቸውን የሀገሪቱ ባለስልጣናት ተናገሩ። የምስራቃዊዋ ህግ የሩሲ ከተማ ነዋሪዎች ሲናገሩ ሰባት ሰዎች ገበያ ውስጥ እየሮጡ ከተታኮሱ በኋላ አምልጠዋል ብለዋል። አምስት ሰዎች መታሰራቸውን ለአሜሪካ ድምጽ የገለጹት የሪዮ ክፍለ ሀገር ባለስልጣናት፣ ሌሎች ተጠርጣሪዎች ደግሞ በታንዛኒያ አቅጣጫ ሸሽተው አምልጠዋል ብለዋል። በደቡቧ ሙጋሳ ከተማም ትናንት ማታ ተኩስ መሰማቱ የተረጋገጠ ሲሆን ለጥያቄ የታሰሩ ሰዎች እንዳሉም ተጠቁሟል። በሶሪያ የሰላም ጉዳይ ከነገ ረቡ ጀምሮ አዲስ የውይይት ዙር ጄኔቫ ላይ ለመጀመር ዝግጅት እየተደረገ ባለበት ሁኔታ ሀገሪቱ ውስጥ ያለ ሁከት እየበረታ መጥቷል። የመንግስቱ ኃይሎችና አጋሮቻቸው አሌፓ ላይ ከተቃዋሚዎች ጋር እየተታኮሱ ሲሆን፣ ሆምስ ክፍለ ሀገር ውስጥ ደግሞ በአማጽያኑ በተያያዙት አካባቢዎች የሶሪያ አየር ድብደባ ቀጥሏል። የመን ደቡባዊ የወደብ ከተማ አድን ውስጥ ዛሬ አንድ አጥፍቶ ጠፊ ባፈነዳው ቦምብ ቢያንስ አራት ሰዎች መገደላቸው ተዘግቧል። ይህ የሆነው በመንግስት ወገንተኞቹ ኃይሎችና በሁቲዎች አማጽያን መካከል የተጀመረው የተኩስ አቁም ውል ሁለተኛ ቀኑን በያዘበት በዛሬው ዕለት ሲሆን አልፎ አልፎም ተኩስ እንዳለ ተሰምቷል። በሱዳን የዳርፉር ግዛት የዳርፉርን አምስት ክፍልሀት ሀገራት በአንድ አስተዳደር ስር አዋቅሮ ለማዋሀድ የታቀደ አነታራኪ ህዝበ ውሳኔ በያዝነው ሳምንት ውስጥ እየተካሄደ ነው። እንደ አውሮፓውያን አቆጣጠር ከ2013 ዓ.ም ጀምሮ እየተካሄደ ያለው ውጊያ ውጊያ የሸሹ ብዙ ሺህ ህዝቦች ድምጽ መስጠት ያለመቻላቸው ደግሞ በሪፈረንደሙ ላይ ተአማኝነት ብዙ ጥያቄዎችን አስነስቷል። በመጨረሻም የዓለም ምጣኔ ሀብት እድገት ለረጅም ጊዜ ዝግ ብሎ ቆይቷል። ይህ አሳዛኝ ሁኔታ ሊባባስ ይችላል ሲል ዓለም አቀፍ ገንዘብ ድርጅት አስታወቀ። አይኤምኤፍ አዲስ ባወጣው መግለጫ የዓለም ምጣኔ ሀብት ሪፖርት በአስራ ሁለተኛ በ በሁለት አስረኛ ቀንሶ ወደ ሶስት ነጥብ ሶስት ከመቶ አውርዶታል። ዩናይትድ ስቴትስ፣ የጃፓንና የአውሮፓ ህብረት ሀገሮች ምጣኔ ሀብቶች እድገት ቀደም ብሎ ከተገመተው በሚብስ መጠን ዝግ ያለ እንደሚሆን የድርጅቱ ተመራማሪዎች ገልጸዋል። አድማጮች ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማግዜርና እኔም መስታወት አድረጋው አብረን ከአድማስ ስንሻገር እንላችኋለን። ጋቢና ቪኦኤ ስ ፕሮስ ባለፉት 50 ዓመታት ያልታየ በተባለው በኢትዮጵያ በተከሰተው ድርቅ ሳቢያ ከ6 ሚሊዮን በላይ ሕጻናት ለከፍተኛ የምግብ እጥረት ተጋልጠዋል ሲል ዓለም አቀፉ የህጻናት አድን ድርጅት ሴቭ ደ ችልድረን አስታወቀ። በድርቅ በተመቱት አካባቢዎች ተዘዋውረው የጉዳቱን መጠን የተመለከቱት አዲስ የተሰየሙት የድርጅቱ ዋና ጸሐፊ ሄለን ቶርኒንግ ሽሚት ለአሜሪካ ድምፅ ሬዲዮ በሰጡት ቃል ድርቁ ባጠቃቸው አካባቢዎች የሚኖሩ ቤተሰቦች ውሃና ምግብ ፍለጋ ከቀያቸው ርቀው ለመሄድ እየተገደዱ መሆናቸውን ገልጸዋል። ሕፃናቱ እጅግ በጠናው የምግብ እጥረት ሳቢያ ለከፋ ስቃይና እንዲሁም ድርቁን ተከትሎ ለሚከሰቱ የተለያዩ አወለድ በሽታዎች እንዳይጋለጡ ዓለም አቀፉ ማህበረሰብ ፈጥኖ ምላሽ ሊሰጥ ይገባዋል ሲሉም ዋና ሥራ አስፈጻሚው አሳስበዋል። ኪም ሉዊስ ያጠናቀረችውን ዘገባ አሉላ ከበደ ያቀርበዋል። ባለፉት 50 ዓመታት ያልታየ በተባለው ኢትዮጵያ ባጋጠማት ድርቅ ሳቢያ ከስድስት ሚሊዮን በላይ ሕፃናት ለከፍተኛ የምግብ እጥረት ተጋልጠዋል ሲል ዓለም አቀፉ የሕፃናት መርጃ ድርጅት ሴቭ ዘ ቺልድረን አስታውቋል። በድርቅ በተመቱት አካባቢዎች ተዘዋውረው የጉዳቱን መጠን የተመለከቱት የድርጅቱ ዋና ሥራ አስፈጻሚ ሄለቴኒንግ ሽሚት ለአሜሪካ ድምፅ በሰጡት ቃል ድርቁ ባጠቃቸው አካባቢዎች የሚኖሩ ቤተሰቦች ምግብና ውሃ ፍለጋ ከቀያቸው ርቀው ለመሄድ እየተገደዱ መሆናቸውን ገልጠዋል ሕፃናቱ እጅግ በጠናው የምግብ እጥረት ሳቢያ ለከፋ ስቃይና ድርቁን ተከትሎ ለሚከሰቱ ውሃ ወለድ በሽታዎች እንዳይጋለጡ ዓለም አቀፉ ማኅበረሰብ ፈጥኖ ምላሽ ሊሰጥ ይገባዋል ሲሉም አዲሷ የሴቭ ዘ ቺልድረን ዋና ሥራ አስፈጻሚ አስታውቀዋል። አሉላ ከበደ ዝርዝሩን ይዟል። በያዝነው የአውሮፓውያኑ 2016 ዓ ም ብቻ ቁጥራቸው ግማሽ ሚሊዮን የሚደርስ የኢትዮጵያ ህጻናት ለከፋ የምግብ እጥረትና የሰውነት መሟሸሽ ይጋለጣሉ ያሉት የዓለሙ ህጻናት አድን ድርጅት ሴቭ ዘ ችልድረን ዋና ስራ አስፈጻሚ ለአደጋ የሚጋለጡት ህጻናት ቁጥር ከዚህም ሳይጨምርና ሁኔታው ሳይባባስ አፋጣኝ ምላሽ ያስፈልጋል ሲሉ ለዓለም አቀፉ ማህበረሰብ ጥሪ አሰምተዋል። እያሳሰብ ያለነው ያለነው ዓለም አቀፉ ማህበረሰብ ፈጥኖ እንዲደርስ ነው። በአሁኑ ወቅት መንግስቱ የሚችለውን ሁሉ ለማድረግ እየጣረ ነው። ባለፉት ሀያ ዓመታት ለዚህ መሰል አደጋዎች ብዙ ገንዘብ እየመደቡ ቢሆንም ችግሩ የበረታና ለብቻቸው ሊወጡ የማይችሉት ነው። ቁጥሩ ከአስር ሚሊዮን በላይ የሚሆን ህዝብም ለከፋ ችግር ተጋልጧል። ፈጥነን ከተንቀሳቀስን እልቂት ማስቀረት ይቻለናል ይላሉ ዋና ስራ አስፈጻሚዋ። ይህን ለመከላከል የሚያስችል እድል ልናገኝ እንችላለን። ድንገተኛው አደጋ እጅግ ወደ ከፋ ጉዳትና እልቂት ከመለወጡ በፊት ልንከላከለው የሚያስችል እድል አለን። ነገር ግን ሁኔታው የሚጠይቀውን ተግባራዊ እርምጃ አሁኑኑ መውሰድ ይኖርብናል። በድርቁ ክፉኛ ከተጠቁት አካባቢዎች ወደ አንዱ ወደ ሽንሌ ዞን በመጓዝ የጉዳቱን መጠን የተመለከቱት ሚስ ሚስ ሄለ ቶየነን ሽሜድ በከፋው ድርቅ ሳቢያ ያላቸውን ያጡ ቤተሰቦችን አግኝተው ማነጋገራቸውንም ጠቁመዋል። ሀቢባ የተባለች አንዲት እመቤት አርባ ፍየሎቿ በድርቅ አልቀውባታል፣ ስድስት ልጆቿ በጠና ረሀብ ታመው ለእንግልትም ተዳርገዋል ነው ያሉት። ደግነቱ ግን እርዳታ ወደምንሰጥበት ማዕከላችን መምጣት በመቻላቸው ሊረዱ ችለዋል ያሉት ባለሥልጣኗ አሁንም ከፊታችን እየተደቀነ ነው ያሉትን አሳሳቢ አደጋ እንዲህ ይገልጡታል። እዚህ ላይ እጅግ በጣም አሳሳቢው ጉዳይ አሁን ማድረግ ያለብንን ፈጥነን ካላደረግን የፈራነው እውን የመሆኑን አይቀርነት እናውቃለንና ነው። ያንዣበበውን አደጋ ለመታደግ የኢትዮጵያ መንግስት የሚችለውን ሁሉ ቢያደርግም እጅግ የከፋና መጠነ ሰፊ በመሆኑ ለብቻቸው ሁኔታውን ሊቀለብሱት አይቻላቸውም። ንጹህ ውሃ ፍለጋ ብዙ ርቀት መጓዝ የተገደዱ ብዙዎች ስለመሆናቸውና ተያይዞም የውሃ ወለድ በሽታዎች ስጋት ስለመከሰቱ የተጠየቁት ዋና ስራ አስፈጻሚዋ ሲመልሱም ያም ሌላው አሳሳቢ ጉዳይ ነው። ረሃብና የውሃ እጥረት ባለበት ሁሌም ለውሃ ወለድ በሽታዎች የመጋለጡ እድል ከፍተኛ ነው። የውሃ ወለድ በሽታ በወረርሽኝ መልክ እንዳይቀሰቀስ በእጅጉ ጥረት እያደረግን ነው ህብረተሰቡንም እያስተማርንንን። ሆኖም በረሃብ የተጠቁና ንጹህ ውሃ የተጠሙ አያሌ ሰዎች ባሉበት ውሃ ፍለጋ ብዙ ርቀት መጓዝ የሚገደዱበት ሁኔታ ባለበት የውሃ ወለድ በሽታዎች በወረርሽኝ መልክ መከሰት እድሉ በጣም የላቀ ነው። እልቂቱን ለመታደግ አሁንም ጊዜው አልረፈደም ሲሉ ነው ያንዣበበውን አደጋ አሳሳቢነት አጽንኦ በመስጠት የሴቭ ዘ ችልድረን ዋና ስራ አስፈጻሚ ሄለን ቶይነን ሽሜድ በኢትዮጵያ የተከሰተውን ድርቅና ረሀብ አስመልክቶ ከአሜሪካ ድምጽ ጋር ያደረጉትን ቃለምልልስ የቋጩት። ባለፈው እሁድ በሞያሌ ከተማ የጣለ ከባድ ዝናብ በሰው ሕይወትና በንብረት ላይ ጉዳት አደረሰ። ዝናቡን ተከትሎ በአካባቢው በደረሰ ከባድ ጎርፍ መጥለቅለቅ የሶስት ሰዎች ሕይወት መጥፋቱን የአካባቢው የቀይ መስቀል ባልደረባ ለአሜሪካ ድምጽ ሬዲዮ ተናግረዋል። ሜጋ በምትባል አነስተኛ መንደር አካባቢ ድልድይ እንዲሰራለት ተገድቦ የነበረ ወንዝ ከመጠን በላይ ሞልቶ በንብረት ላይ ጉዳት ማድረሱን ጠቅሶ ገልሞዳዊት ተጨማሪ ከናይሮቢ አድርሶናል። በሞያሌ ከተማ ከባድ ዝናብ ዘንቦ በሰውና በንብረት ላይ ጉዳት አደረሰ። ከቅዳሜ ምሽት እስከ እሁድ ድረስ የዘነበው ዝናብ የሶስት ሰው ህይወት ሲያጠፋ፣ የአካባቢው አርብቶ አደሮች ንብረት ላይ መጠነኛ ጉዳት አድርሰዋል። ዝናቡን ተከትሎ ከተማውን ያጥለቀለቀው ጎርፍ በኢትዮ ኬንያ ድንበር ላይ ያለውን ድልድይ በማፈራረሱ እስከ ዛሬ ጠዋት ድረስ መንገዱ ለተሽከርካሪዎች ክፍት አለመሆኑን የሞያሌ ከተማ ነዋሪዎች ለአሜሪካ ድምፅ ተናግረዋል። በከተማ ዙሪያ የሚኖሩ አርብቶ አደሮችም ጎርፉ ላሞቻቸውንና ፍየሎቻቸውን እንደወሰድባቸው ይናገራሉ። አቶ ሊበን ጎልቻ የሞያሌ አካባቢ ነዋሪ ናቸው። ቦካንኩን ቦካጉዳሮቤ ከባድ ዝናም ነው የጣለው። ቅዳሜ ከምሽቱ ሦስት ሰዓት አካባቢ የጀመረ እስከ ቀኑ ስድስት ሰዓት ነው የዘነበው። አሁንም መንገዶች ተዘጋግተዋል። ከቦር ከዳቤል ወደ ኬንያ ሞያሌ የሚወስዱ መንገዶች ከአገልግሎት ውጭ ሆነዋል። በተጨማሪም የኬንያን ሞያሌንና የኢትዮጵያን ሞያሌ የሚያገናኘው መንገድም ድልድዩ በሞላ ወንዝ በወሰዱ አሁንም ሙሉ አገልግሎት እየሰጠ አይደለም። ዝናቡ ብዙ ነገር ነው ያጠፋው። ወደ ሀያ አምስት የሚሆኑ ፍየሎችና አራት ከብቶች በጎርፍ ተወስደዋል። ቤቶችንም አውድመዋል። ዝናቡ በተለይ ከሞያሌ ላይ መቶ ኪሎ ሜትር ልቀት ላይ የምትገኘውን ሜጋ የተባለች አነስተኛ ምንድር ላይ መጠነኛ ጉዳት አድርሶባታል። አርብቶ አደር ዳደቻ ወራብ የሜጋ ነዋሪ ናቸው። በተለይ ከሜጋ ወደ ሞያሌ የሚወስደውን መንገድ ለመስራት ተገድቦ የነበረው ወንዝ ከመጠን በላይ ሞልቶ በንብረታችን ላይ ጉዳት አድርሰዋል ይላሉ። ካምፓኒ ሂንዲ ሀጂ የሚት ሜጋ ሞያሌ ከሜጋ ሞያሌ የሚወስደውን መንገድ እየሠራ ያለው የህንዱ ጂኤምሲ ካምፓኒ የአካባቢውን ወንዝ ይፈስበት የነበረውን መንገድ በመዝጋቱ ወንዙ ወደ ኋላ ወደ እኛ ተመለሰ። በዚህ ምክንያትም ወደ 250 ቤቶች በተከሰተው የጎርፍ መጥለቅለቅ ተወስደውብናል። በጣለው ከባድ ዝናብና በተከተለው ጎርፍ ሕይወታቸው ያለፈው ሶስት ሰዎች የኢትዮጵያ ዜጎች መሆናቸውን ከኬንያ ቀይ መስቀል የተገኘ መረጃ ይጠቁማል። በጎርፉ ሳቢያም የውሃ ወለድ በሽታዎች እንዳይነሱ ቀይ መስቀል ነዋሪዎቹን እያስጠነቀቀ መሆኑ ተገልጿል። ከወራት በፊት በሞያሌ አካባቢ በተቀሰቀሰው የኮሌራ በሽታ ሁለት ሰዎች መሞታቸው የሚታወስ ነው። ለአሜሪካ ድምጽ ቅልሙ ዳዊት ናይሮቢ።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 በሬዲዮ ደግሞ በአጭር ሞገድ ዝግጅቶቻችንን በ19 ሜትር ባንድ በ15580 ኪሎ ሀርስ በአጭር ሞገድ እንዲሁም በ49 ሜትር ባንድ በ6080 ከምሽቱ አንድ ሰዓት ተኩል ጀምሮ ታገኙናላችሁ። ከምሽቱ አንድ ሰዓት ጀምሮ ደግሞ በመካከለኛ ሞገድ በ1431 እንዲሁን እንገኛለን። በቀጥታ በፌስቡክም ዝግጅቶቻችንን መከታተል ትችላላችሁ። አት ቪኦኤ አማሐሪክ ላይ በዝግጅቶቻችን ላይ ያላችሁን አስተያየት sutun Buna sorarun Gabina Dio it Shirin Gabina Blashangul Blashangul Blashangul De Gabina De Gabina Daskas Africa ወጣት የሰው ኃይል በብዛት ያለባትና የወደፊት የፋብሪካና የሰው ጉልበት ለሚፈልጉ ኩባንያዎች የስራ ቦታ ትሆናለች የሚል ተስፋ ተጥሎባታል። ይህ ተስፋ በተለይ በወጣቶች ስራ ፈጠራና የምጣኔ ሀብት እድገት ካልታገዘ ትውልዳዊ ፈተና ይሆናል ሲሉ የምጣኔ ሀብት ባለሙያዎችና የፖሊሲ ቀያሾች ያሳስባሉ። እንዲህ አይነት ስጋቶችን በንግድ ስራ ፈጠራ ለመስበር ከተሰማሩ አፍሪካዊ ወጣቶች ዛሬ ዙቢ አውንታን እናስተዋወቃችኋለን። በኒውዮርክ የንግድና ምጣኔ ሀብት አዘጋጅ ከሄኖክ ሰማዝጌር ጋር ከዙቢ ጋር ያደረገውን ቆይታ ዝርዝሩን ይዟል። ዙቢ አውንታ የአይኑ እይታ እጅግ የደከመ ነው። ለመራመድና ነገሮችን ለማየት በመነጽር ተደግፎ ይችላል። በህጋዊ ትርጓሜው ግን ያው ማየት የተሳነው ነው። ዙቢ በተለያዩ ትላልቅ የዩናይትድ ስቴትስ የንግድ ኩባንያዎች ውስጥ ሰርቷል። ለአልካቴል ሉሰንት፣ ጎልድመን ሳክስ የኢንቨስትመንት ባንክና አይቢኤም። በስተ መጨረሻ ግን ከቢሮ ስራ ይልቅ የመረጠው አነስተኛ የንግድ ስራ መጀመርን ነው። የንግድ ሐሳቡ መነሻ አይኖቹ እንደፈለገው አትኩረው ማየት ሲሳናቸው እንዴት ልቀይረው ሲል ማሰብ ከጀመረ በኋላ ነው። ቲንክ ኤንድ ዙም የተባለ የስልክ አፕና አብረውት የሚሰሩ ሁለት የቴክኖሎጂ ግኝቶችን አጣምሯል። አንደኛው በራስ ላይ የሚጠለቅ ቀጭንና ቀላል ማንበቢያ ነው። ኢኢጂ ሪደር ይባላል። ይህ ኢኢጂ ማንበቢያ አእምሯችን ነገሮችን ለማየት ሲያተኩር የሚያስተላልፈውን የኤሌክትሪክ ምልክት የሚያነብ ነው። ኢኢጂ ማንበቢያውን ከጉግል ግላስ መነጽር ጋር አጣምሮ ሰዎች በቀጥታ ነገሮችን አቅርበውና አጉልተው ለመመልከት እንዲችሉ ያደርጋል። በአጭሩ ቲንክ ን ዙም እጆቻችን ነጻ ሆነው ሩቅና ደቃቅ ነገሮችን በቅርበት ለመመልከት እንድንችል ይረዳናል። ለማየት ወደ ፈለግነው ነገር በቀጥታ ዐይኖቻችንን ስንረውር ለማየት እንደ ፈለግን ከአእምሮ የኤሌክትሪክ ምልክቶችን ይረዳና ወዲያውኑም ምላሽ ይሰጣል። የጉግል መነጽሩ በቀጥታ ለማየት የፈለግነውን ነገር አጉልቶ ያመጣዋል። ይሄ እንደ እኔ የአይን ብርሃናቸው በጣም የደከመ ሰዎችን ብቻ ሳይሆን ለሌሎችም ግልጋሎት ሊውል የሚችል ነው። ዙቢ እነዚህን ሁለት ፈጠራዎች ከስልክም ጋር ያገናኛቸዋል። በጉግል መነጽሩ ላይ የሚታይ አፕም ፈጥሯል። መመልከት፣ ማጉላት፣ መመዝገብ፣ ፎቶ ማንሳት፣ እነዚህን ሁሉ በአእምሮ አዛዥነት እጅ ሳይነካ እንዲሰሩ የሚያደርገውን አፕ የሠራው ራሱ ዙቢ ነው። እንደ ዙቢ ያሉ የፈጠራ ሰዎች የሚያድጉት በሐሳቡና በንግድ ዕቅዱ ተማምነው ገንዘብ የሚያበድሩ ተቋማትና ግለሰቦች ዋይ ሲያፈሱባቸውም ጭምር ነው። ዙቢ በዚህ ረገድ ፈተናው ብዙ ነው። አንደኛ የፈጠረው አፕ ገንዘብ የማይከፈልበት ነጻ ቢሆንም የሚጠቀምባቸው ቁሳቁሶች የጉግል መነጽሩና ኢጂ ሪደሩ ውድ ስለሆኑ በተለይ ሀብት ለሌላቸው ሰዎች በስፋት አገልግሎት ላይ አይውልም። ሆኖም የንግድ ሥራ ፈጠራ ሰውን ለመርዳት ብቻ ሳይሆን ዓላማው ትርፍ ለማግኘትና የሥራ ዕድል ለመፍጠር ስለሆነ ሆነ ለዓለም አቀፍ ገበያ በማስተዋወቅ ላይ ይገኛል። በአፍሪካ ዕድሜያቸው ከ15 እስከ 24 የሆነው ሕዝብ ቁጥር 63 ከመቶ ነው። በሥራ ላይ የተሰማራው ኃይል ደግሞ ወደ 33 ከመቶ የሆነ ድርሻ አለው። ግብርናን ያማከለ የኢንዱስትሪና ቴክኖሎጂ እድገት በሥራ ፈጠራ ከታገዘ ለአፍሪካ ልማት ወሳኝ አምድ እንደሚሆን ባለሙያዎች ያስረዳሉ። በዚህ ዓይነት እንደ ዙቢና በተለያዩ ዘርፎች የሚፈጠሩ ሁኔታዎችን አካቶ አፍሪካ በየዓመቱ በተለያዩ ዘርፎች አስር ሚሊዮን ሥራዎችን መፍጠር አለባት። በዚህ ሳምንት የሙዚቃ እንግዳችን ዘሪቱ ከበደ ትሆናለች። ዘሪቱ በቅርቡ ወደ ዋሽንግተን ዲሲ በብሔራዊ የጸሎት ቁርስ ስነስርዓት ላይ ፕሬዚዳንት ባራክ ኦባማና ሌሎች ታዋቂ አሜሪካውያንም ዜጎች የተገኙበት ስነስርዓት ላይ ተገኝታ ዜማዋን አቅርባለች። ሱራፌል ሽፈራ ወይም ዲጄ ፋትሱ በስቱዲዮ አነጋግሯታል። ያው ከሚገባኝ በላይ በጣም ቆንጅዬና ደስ የሚሉ ብርት ብርት ያሉ ልጆች አሉኝ ባሌም በጣም ጥሩ አባት ነው እና በጣም የምደሰትበት እና እግዚአብሔርን የማመሰግንበት የህይወቴ ክፍል ነው። እንደ አሁን እንደ ሙዚቀኛና እንደ እናት ያስቸገረች ነገር የለም። አንዱ አለም ለማካሄድ ኦፍኮርስ ይቸግራል። እስከ ወዲያኛውም ቀላል ይሆናል ብዬ አላስብም። ምክንያቱም ያው ኃላፊነቶች ናቸው፣ ሁሉም ጥሪዎች ናቸው። ለሁሉም ደግሞ መሰለፍ አለብህ። ስለዚህ በዛ ደግሞ ያለህ ጊዜ ውስን ነው። ሁሉንም ነገር እንደሚገባ አድርጎ ማካሄድ ያው ብዙ ጥበብ ይጠይቃል። ያው እየተማርኩ እየሰለጠንኩ ይሄዳለሁ። አሁንም እያደረግኩ ያለሁት እሱን ነው እንጂ እንደ ማንኛውም ሰው በሱ አቅጣጫ ስትራግል አደርጋለሁ። ሶስት ሙዚቃዎች ተምቻለሁ። በቅርብ የተለቀቁ ፉንጋ የሚል አለ በዘመን በጊዜ ነው ከዛ ደግሞ ሳይፋይናንሳ ልክ ነው ማወቅ ፈልጋለሁ ስለ እነሱ ሀሳባቸው። ፉንጋ በመባል በተለም እንደሚታወቀው በዋና ስሙ ግን ደግሞ የወንድ ቆንጆ ራሴን የታዘብኩበት አጋጣሚ ነው። አንዳንዴ እኔና ብዙዎች ያው ውጪ በሆነው ነገር ላይ ብዙ ነገር እንመዝናለን። ከዛ የተነሳ ለራሳችንም ሌላን ሰው ብቻ ሳይሆን ራሳችንን የምናስቀምጥበት ቦታ አለ። ሴቶች በተለይ በጣም ቆንጆ የሆነ ወንድ ከልጅነትም ጀምሮ ያው ሲባልም እንሰማለን፣ እንፈራለን፣ ያው እንደማንመጥን እናስባለን። እቺ እዚህ ዜማ ላይ ያለችው ካራክተር ግን የኮንፊደንሷ ልክ አስደንቆኝ ነው። እቺ ሴት በጣም ነው የምትገርመው። ፉንጋ ናት በጣም እሱ ደግሞ ቆንጆ ነው። ግን ሁለቱም የውጭ ነገር ነው። ሁለቱንም አይገልጣቸውም። የእሷ አፉንጋነት፣ የእሱ ቆንጆነት፣ ሁለቱንም አይገልጽም። ስለዚህ እሱ የእሷ አፉንጋነት እንደማያስቸግረው፣ እሷም የሱ ቆንጆነት አላስቸገራትም። በቃ ሚዛናቸው ደስ አለኝ፣ የሁለቱም የተያዩበትና የተገናኙበት ነገር። ስለዚህ ለእሷ ያድናቆት ተረብ መስሎ ግን በጣም አድናቆት ነው። ሰው መጀመሪያ ሲያየው ሚስ በጣም ቁም ጋራ ሲል እንትን ይመስላል ይመስላል ብዙ ሰው እንደሱ ይረዳዋል። ግን ያው የእሷን በራሱ ያላትን እምነት እና የእይታዋን የሚዛኗን በጣም ቆንጆነት ነው የሚገልጸው እሱ። ዜማ ስለ ውስጥ ነው የሚያወራ ዋናው። በዘመን በጊዜ አይ ቲንክ ወደ ሰባት ዓመት አካባቢ ነው ከጻፍኩት። ያኔ የኢየሱስን መከተል ስጀምር ነው እና የመጀመሪያው ሰሞን ላይ የገቡኝ ነገሮች ነበሩ መጀመሪያ ኢየሱስን ለመከተል ስወስን ራሴን ይዤ እንደምከተለው ነበር ማስበው፣ በመጀመሪያው መረዳቴ ማለት ነው። ምክንያቱም ፋሲኔቲንግ ነው የኢየሱስ ትምህርት፣ ደስ ይላል፣ ይወደዳል ከእሱ ጋር ጊዜ ማሳለፍ። ግን ምን ደሞ እንደሚጠይቅ አልተረዳሁም ነበር። ያንን መረዳት የጀመርኩበት ሰሞን ነው። ኢየሱስን መከተል ራስን መካድ ይጠይቃል። የኔ መንገድ ብሎ የእሱን መንገድ መሄድ አይቻልም። ኢየሱስን መከተል ማለት ደግሞ መንገድ እሱ ነው ብሎ ማመን ነው። ቀላል አይደለም። ያንን ማወቅ ስትመጣ አንተ ዝም ብለህ አልመጣህም። በአንድ ቀን አልተሰራህም። ብዙ ነገር አልፈሃል። ቀለም አለህ፣ እምነት አለህ፣ እይታ አለህ። ብዙ ስለ ራስህ የምትረዳው ነገር አለ። በተለይ አርቲስት ስትሆን ደግሞ ብዙን አስተሳሰብ እየጣልክ የራስህን መንገድ እያየህ ያልተቀደደውን እየቀደድክ ምናምን ነው የምትመጣው እና በዛ ስፍራ ላይ አንተ የምታየው እይታ የተሻለው እይታ አይደለም። ያንተ አስተሳሰብ የተሻለው አስተሳሰብ አይደለም። ያንተ መንገድ ምንም አይሰራም። በቃ ይኸው አስተሳሰብም፣ ጥበብም፣ መንገድም በዚህ ነው። ስለዚህ ራስንም፣ ነገርንም፣ ጉዳይንም መካድ ይጠይቃል የሚለውን መረዳት ልክ ሲገባኝ ነው ሲገባኝ አቺ ባላረኩትም፣ አሁንም አላረኩትም። በየቀኑ ምን ያህል እንዳልካድኩ ራሴን ነው የምረዳው። ግን ያው ፍቅር ብዬ ለጠራሁት ለሱ ራሴን ቦታ መልቀቅ እንዳለብኝ፣ ምክንያቱም እኔን ይዤ እሱን ልከተል ብላ አይሆንም። እየሸነገልኩት ነው ምቆየው እኔን ትቼ እሱን ብከተል ግን ለእኔም ለሰውም ሆናለሁ የሚለው መረዳት ሲገባኝ ነው። አሁንም በየቀኑ የሚሰራልኝ ዘፈን ነው፣ በየቀኑ ይሰራልኛል እና በጣም ወደዋለሁ። ከዘሪቱ ጋር ዲጄ ፋትሶ ያደረገው ቆይታ አልተጠናቀቀም። በነገው ምሽት ይዘናት እንቀርባለን። አሁን ወደ መጨረሻው ዘገባ እንለፍ። ኮሎምቢያዊው ቶኒ አኮስታ የጊታር ክር በማምረትና በመሸጥ ነው የሚተዳደረው። በርካታ ገንዘብን ከሽያጩ ካጠራቀመ በኋላ የራሱን ምርት የሚያስተዋውቅበትና የሚሸጥበትን መደብር በማንሃተን ከፍቷል። መስታወት ዝርዝሩን ይዛለች። ከጎበዝ ጊታር ተጫዋች ጀርባ ሌላ ታላቅ አርቲስት አለ። አንቶኒዮ አኮስታ አንዱ ነው። የሚሰራቸው የጊታር ክሮች በዓለም አቀፍ ደረጃ ባሉ ሙዚቀኞች ምቹና ተወዳጅነትን ያተረፉ ናቸው። የረቂቅ ሙዚቃ ወይም ክላሲካል ሚውዚክ ጊታር ተጫዋቾች ብዙውን ጊዜ የሚጠቀሙት የናይለን ክሮችን ነው። ምክንያቱም ለድምፅ ሕብር ለጣቶች ፍጥነት፣ እንዲሁም ለድምፅ መጨመርና መቀነስ ምቹ ስለሆኑ መሰረቱ ደቡብ ስፔን የሆነው የፍላሜንኮ ሙዚቃ የራሱ የሆነ የዳንስና የአዘፋፈን ስልት አለው። ዋናው የፍላሜንኮ መለያው ደግሞ በጊታር የሙዚቃ መሳሪያ ላይ የተመሰረተ መሆኑ ነው። በብዛት በጊታር አጨዋወት ላይ እንደተለመደው የግራ እጅ ጣቶች ፍጥነትን ብቻ ሳይሆን የቀኝ እጅን ልዩ እንቅስቃሴና ፍጥነትን ይፈልጋል። የቶኒ አኮስታ የጊታር ክሮች በእነዚህ ሁለት የሙዚቃ ስልቶች ሙዚቃ ተጫዋቾቹ ዘንድ ተመራጭ ነው። አንቶኒዮ አኮስታ ወይም ቶኒ የክላሲካል ሙዚቀኛ፣ የንግድ ሰው እንዲሁም የክላሲካልና የፍላሜንኮ የጊታር ክር አምራች ነው። ያመረታቸው ክሮች በጥራታቸው በበርካታ ሙዚቀኞች ዘንድ ተወዳጆች ናቸው። ዝነኞቹን የአርጀንቲናውን ጊታር ተጫዋች ጆርግ ሞሬልና የስፔናዊው የፍላሜንኮ ሙዚቃ ተጫዋች ፓኮ ዲ ሉሲያን ጨምሮ በዚህ ክፍል ከፍተኛ ጥራትና ዋጋ ያላቸው እስከ 20 ሺ ዶላር ድረስ የሚሸጡ ጊታሮች ይገኛሉ። እንደ አውሮፓውያን አቆጣጠር ከ2008 ዓ ም በፊት ሉቴር በተባለው የሙዚቃ መሳሪያ አቅራቢ ኮርፖሬሽን በከፍተኛ ደረጃ ሽያጭ ታዋቂ ነበሩ። የቶኒ የጊታር ክር ምርቶች የሽያጭ ገቢው ብቻ በአመት እስከ 2.5 ሚሊዮን ዶላርስ ደርሶ ነበር። በዚያን ጊዜ ከናይለን የተሰራ የጊታር ክር ነበር የሚያመርተው። የተለየ የድምፅ ቃናና ለተጫዋቹ ምቾት የሚሰጥ በመሆኑም ተመራጭ ነበር። በዩናይትድ ስቴትስ ኢኮኖሚ ባዘቀዘቀበት አመታቶችና ገበያ በጠፋበት ጊዜ ቶኒ የማከፋፈያ መደብሮቹን እስከ መሸጥ ደርሶ ነበር። የምጣኔ ሀብት ይዞታው በወደቀበት ጊዜ ሰዎች 10000 ዶላር፣ 5000 ዶላር አውጥተው ጊታር መግዛት ይፈሩ ነበር። እውነት ነው። ያን ያህል ገንዘብ ማውጣት ይከብዳል። ታዲያ የጊታር ክር መሸጥ ባለመቋረጡ የክር ማምረት ስራዬ ሳይቋረጥ እንዲቀጥል መልሼ እንዳንሰራራም ረድቶኛል። ሰላሳ ዓመታትን ያስቆጠረው የቶኒ የጊታር ክር ምርት በድጋሚ በብዛትና በጥራት ገበያውን ተቆጣጥሮታል። ድርጅቱ በብዛትና በስፋት ማምረት ይችላል። ነገር ግን በአንድ ጊዜ ብዙ ማምረትን አልፈልግም፣ ይላል ቶኒ። ገንዘብ እርግጥ ነው ገንዘብ የሚጠላ የለም። ያለ ገንዘብም እንዲኖረን የምንመኘውን ሆነ የምንፈልገውን በቀላሉ ማግኘት ያስቸግራል። ሁሉም ሰው የሚረዳው እንደዛ ይመስለኛል። ነገር ግን እኔ ቆይ እንዲህ ልግለጸው እኔ ገንዘብ ብቻውን አይማርከኝም። ሌሎች ሰዎች ለገንዘብ ሲሉ የሚኖሩትን አይነት ህይወት እኔ ምኖር አልፈልግም። ምርቱ በጥራት እስከተሰራ ድረስ ቶኒ እንዳለው ገንዘብ ይመጣል። ያ ነው እኔን የሚያስጨንቀኝ በጥራት ማምረት ትክክለኛ ድምፅና ቃና የሚሰጠውን የጊታር ክር መስራት መቻል ነው የሚያስጨንቀው። ቶኒ እንዳለው ተመራጭ ለመሆን ደግሞ የግል ችሎታና ተሰጥኦን ይጠይቃል። የዛሬው የጋቢና ጉዟችን በዚሁ ተጠናቋል። በፌስቡክ ቪኦኤ አማሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤም በመጠቀም አስተያየቶቻችሁን አድርሱን። ስናስተናግዳችሁ ያመሸነው ሄኖክ ሰማእግዜርና እኔም መስታወት አራጋው ነን። ዝግጅቶቻችንን በቴክኒክ ያቀነባበረው ሞክቢል ያበሮ ነው። ጉዟችሁ የሰመረ ይሁን እያል እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።